ከመስማኮቹም አንዱን እንመለከታለን። ይኸውም እንዲህ የሚል ነው ኃጢአት وبكى مساحه እኛም በዚሁ አይነት ዜማ እንቀበለዋለን ማለት ነው። ቀጥሎ ቄሱ ወንጌል ይላል ወንጌ you mm -hmm. C'est vrai ከዚህ በኋላ እንግዲህ ቄሱ ወንጌሉን ያነባል። አሁን ወንጌሉ ከተነበበ በኋላ የሚቀጥለው ጸሎት አሁን ዲያቆኑ ጻኡ ሰክርስቲያን ይላል። በዚህ ዜማ ይበለው። ከዚህ በኋላ ጻኡ ሲል እንያቆኑ እኛ ደግሞ Thank አሁን ደግሞ አንደኛው ዲያቆን wab

ት እኛ ደግሞ ሰላም እንላለን። አሁን ደግሞ ቄሱ लाल ऐं मो ॾिया कोन सलो जाती Yeah. በሰላም እንላለን። አሁንም አንደኛው ዲያቆን ተንስ ሲልልን እኛ ደግሞ እግዚኦ ሰጅዱን ሰላም ለኩል ከሙ እኛ ደግሞ ስለ መንፈስ

صلي وسلم صل

አምቅድሳት እንላለን። ከዚህ በኋላ ምስራት ቅዳሴው እዚህ ይፈጽማል። አሁን ወደ ፍሬ ቅዳሴው እንገባለን። ዲያቆኑ የተቀመጣቸው ተነሱ ሲል ሁላችንም ከተቀመጥንበት ቦታ ተነስተን እንቆማለን። ወደ ምስራት ተመልከቱ ሲለን ولفت في اللفيت من الملكة تعالى نص أو من الملكة تعالى مال ቅደሳ ስፋቴከ እንላለን ቀጥሎ ተዘከረ። يا هو استمض بكما كما ذاكوا لغا ثوي زمان اذهلك

እንላለን። አሁንም የእኛ ድርሻ ነው። አሜን نزين ومتاك اردو وكن سعيك كنست نجيبها ونتعمنك نسألك ونحسبك እዚ ተሰለን እንላለን። ከዚ በኋላ ቄሱ ሐበል ንህ በር ሲል እሱን እየተከተል እንላለን። ዜማውም ቃሉም እንደዚህ ነው። وت انا برزتو كما كان يا و كل وعده ولا لكن برك ليك ن لمك

በረጅሙ ዜማ በአጭሩ ደግሞ ጸልዩ ይለልናል። እኛ ከዚያ በኋላ አባታችን ነው ይብለን አቡነ ዘበሰማያትን እንደግማለን። ከዚህ ቀጥሎ ደግሞ በከመምን بكاء ما اقول بك بكاء انني اقول بك ما

good يا بحر कत्रो यू ሲልለ እኛ ደግሞ ልክ እንደሱ নহা রায় কম আউন কেসুজ कृष्ण सुर कृष्ण खुशी राम ديو

ቄሱ ጋራ ሶስት ጊዜ እንላለን ማለት ነው። ቀጥሎ ደግሞ ቄሱ እግዚኦ ማረነ ክርስቶስ ሲለን፣ እኛም እግዚኦ ማረነ ክርስቶስ። አሁንም ቄሱ ደግሞ እግዚኦ ማረነ ክርስቶስ፣ እኛም እንደሱ እግዚኦ ማረነ ክርስቶስ። ካን በኋላ ሶስተኛው የቄሱ ብቻ ነው። ይኸው እግዚኦ መሐረነ ክርስቶስ ብሎ ይፈጽማል ከዚህ በኋላ ድርገት መውረጃው ሰዓት ስለሆነ ዲያቆኑ እንዲህ ይላል ጸልዩ Yeah

他的根。<noise>